ትኩረት፣ በአፍሪካ የሩዋንዳ ፕሬዝደንት ፖል ካጋሜ ምንም እንኳን ሀገሪቱን እጅግ ጠንካራ በሆነ አገዛዝ ቢመሩም ተወዳጅ ናቸው። ብዙ የሩዋንዳ ዜጎች ፕሬዝደንት ካጋሜ የሀገሪቱ ህገ መንግስት ላይ ለውጥ ተደርጎ አመራራቸውን ለሶስተኛ ዘመነ ስልጣን እንዲቀጥሉ የቀረበውን ሀሳብ ደግፈዋል። ይህንን ሀሳብ ያልደገፈ አንድ ተቃዋሚ ፓርቲ ግን እቅዱን ለማከላከል ቆርጦ ተነስቷል። የዩኤስ አሜሪካ ፕሬዝደንት ባራክ ኦባማ ከ12 ቀናት በፊት በኢትዮጵያ ጉብኝታቸው ወቅት በአፍሪካ ህብረት ባሰሙት ንግግራቸው ላይ ማንም የዕድሜ ልክ ፕሬዝደንት ሊሆን አይችልም ማለታቸው የሚታወስ ነው። አንድ መሪ በስልጣን ለመቆየት ብሎ በስልጣኑ መሀል ደንቦችን ለመቀየር ሲሞክር ልክ በቡሩንዲ እንዳየነው አይነት አለመረጋጋትና አመፅን ሊያስከትል ይችላል። የአፍሪቃ ህብረት መፈንቅለ መንግስትንና ህገወጥ የስልጣን ሽግግርን የሚያወግዝ ሲሆን፣ የአፍሪቃ ህብረት ስልጣንና ጠንካራ ድምፅ አፍሪቃውያን መሪዎች የተመደበላቸውን የስልጣን ገደብና ህገ መንግስታቸውን እንዲያከብሩ ሊረዳ ይችላል። ማንም ቢሆን የእድሜ ልክ ፕሬዝደንት ሊሆን አይገባም። ፕሬዚደንት ኦባማ ቀደም ሲል የተሰማውን ንግግራቸውን ከማሰማታቸው ሁለት ሳምንታት ቀደም ሲል በመዲናይቱ ኪጋሊ የሚገኘው የሩዋንዳ ምክር ቤት ፕሬዚደንት ፖል ካጋሜ ለሶስተኛ የስልጣን ዘመን መወዳደር እንዲችሉ የሀገሪቱ ህገ መንግስት ይሻሻል አይሻሻል በሚለው ጉዳይ ላይ ክርክር ማካሄዱ አይዘነጋም። የምክር ቤቱ እንደራሴዎች ያኔ በተጨባጭ የተከራከሩት የሀገሪቱን ፕሬዝደንት ስልጣን በሁለት ዘመን በሚገድበው አንቀጽ አንድ መቶ አንድ ላይ የማሻሻያ ለውጥ ይደረግበት በሚለው ሀሳብ ላይ ነበር። ፕሬዝደንት ፖል ካጋሜ ለሶስተኛ ዘመነ ስልጣን እንዲወዳደሩ በቀረበው ጥያቄ ላይ የሩዋንዳ ህዝብ ረፈረንደም ያካሂድ በሚል በምክር ቤት የቀረበው ሀሳብ በእንደራሴዎቹ ብቻ ሳይሆን ከብዙ የሀገሪቱ ህዝብ ዘንድም ግዙፍ ድጋፍ አግኝቷል። ወደ 12 ሚሊዮን ከሚጠጋው የሩዋንዳ ህዝብ መካከል 3.7 ሚሊዮኑ ረፈረንደሙ ይደረግ በሚል የቀረበውን የጥያቄ ሰነድ በመደገፍ ፊርማውን አስቀምጧል። የተቃዋሚ ወገኖች አባላትም ቢሆኑ የረፈረንደሙን ሀሳብ ደግፈውታል። ከጥያቄው ሰነድ ፍረማ በኋላ ሶሻሊስት ፓርቲ መሪ እንኩዚ ጁቨናል በሰጡት መግለጫ የሶስት ሚሊዮን ህዝብ ፊርማ ግልጹን መልእክት ማስተላለፉን ነው ያስታወቁት። እርግጥ ፕሬዚደንት ፖል ካጋሜ ለሶስተኛ የሥልጣን ዘመን መወዳደር የሚለውን ሀሳብ በመሠረቱ ይቃወማሉ። ይሁንና ሀሳቡ በሕዝብ ውሳኔ ከተደገፈ ወደፊትም የሀገር አመራሩን ሥራ እንደሚቀጥሉ ገልጸዋል። በሩዋንዳ የፕሬዝደንቱን ስልጣን በሁለት ዘመን የሚገድበውን የህገ መንግስቱን አንቀጽ የማስቀየሩን ሀሳብ በጥብቅ የተቃወመው ብቸኛው የተቃዋሚ ፓርቲ የሩዋንዳ የአረንጓዴዎቹ ዴሞክራቲክ ፓርቲ ነው። ይኸው ፓርቲ ህዝበ ውሳኔው እንዳይካሄድ ለማከላከል እንደ አውሮፓውያን ዘመን አቆጣጠር ባለፈው ሐምሌ 29 ቅሬታውን ለከፍተኛ ፍርድ ቤት አቅርበዋል። በሌላ በኩል የፓርቲው ሊቀመንበር ፍራንክ ሀቢኔዛ ፓርቲያቸው ለምክር ቤት ያቀረበው ይኸው አቤቱታ ለሚመለከተው ክፍል ባለመቅረቡና እስካሁን መልስ ባለማግኘቱ ቅሬታቸውን ገልጸዋል። ሬፈረንደሙን 30 ከመቶ የሩዋንዳ ህዝብ መሸፈኑ የህዝቡን ፍላጎት ያንጸባረቀ መሆኑ ቢነገርለትም የሩዋንዳ የሰብአዊ መብት ማዕከል ባልደረባ ቲየሪ ኬቪን ጋቴቴ ህዝቡ ድጋፉን በውዴታ መስጠቱን አብዝተው እንደሚጠራጠሩት ገልጸዋል። ሞስትሊ የስ፣ አዎ ብዙዎች ደግፈውታል። አንዳንዶቹ የሬፈረንደሙን ሀሳብ በመደገፍ ፊርማቸውን እንዲያስቀምጡ ተጠይቀዋል። ፖል ካጋሜ በገጠሩ አካባቢ በጣም ተወዳጅ ናቸው። በገጠሩ የሚኖረው ብዙ ህዝብ ግን ለሶስተኛ ዘመነ ስልጣን መወዳደር ህገ መንግስቱን እንደሚጥስ አያውቅም። በዚህም የተነሳ የአረንጓዴዎቹ ዴሞክራቲክ ፓርቲ ተቃውሞውን ለከፍተኛ ፍርድ ቤት ያቀረበበት ድርጊት ትክክለኛና አስፈላጊ እንደነበር ለፓርቲው ህጋዊ ምክር ያካፈሉት ጠበቃውና የሰብአዊ መብት ተሟጋቹ ቴሪ ኬቪን ጋቴቴ ገልጸዋል። የአረንጓዴዎች ዴሞክራቲክ ፓርቲ ያቀረበው አቤቱታ በተደመጠበት ወቅት በፍርድ ቤት ለመገኘት ያቀረቡት ማመልከቻቸው ገለልተኛ አይደሉም በሚል ተቀባይነት ያላገኘላቸው ቴሪ ኬቪን ጋቴቴ ፓርቲው በፍርድ ቤት ላቀረበው ተቃውሞ የተሳካ ውጤት ማግኘቱን መጠራጠራቸውን ገልጸዋል። ጉዳዩ በፍርድ ቤት ብዙ እድል አለው ብዬ አላስብም። ያሳዝናል። የፓርቲው መሪዎች የሚቻላቸውን ሁሉ አድርገዋል። ፍርድ ቤቱ ጉዳያቸውን ማየት አለ ማየቱን ለመወሰን ለሚቀጥለው ሳምንት ቀጠሮ መስጠቱን ሰምቻለሁ፣ ግን ጥረታቸው መሳካቱን እጠራጠረዋለሁ። ለተቃውሞው ፓርቲ ህጋዊ ድጋፍ መስጠታቸውን እንደሚቀጥሉ የገለጹት ቴሪ ኬቪን ጋቴቴ በምርጫ የሀገር አመራር ስልጣንን የሚይዙ መሪዎች የተመደበላቸውን ጊዜ ብቻ ሊያገለግሉ እንደሚገባ አስታውቀዋል። ህገ መንግስት ሊቀየር ይገባል ብዬ አላምንም። ይህ የማምንበት መመሪያዬ ነው። አፍሪቃ ውስጥ ህገ መንግስቱ በተቀየረባቸው ሀገራት ሁኔታው ሲበላሽ እንጂ እስካሁን ሲሻሻል አላየሁም። በሩዋንዳ የፕሬዝደንቱን የስልጣን ዘመን ለሶስተኛ ጊዜ ለማራዘም የቀረበው ህገ መንግስቱ የሚሻሻልበት ሀሳብ ይህን ያህል ድጋፍ ማግኘቱን በኬንያ መዲና ናይሮቢ የሚገኘው የፕሪቶሪያው ዓለም አቀፍ የጸጥታ ጥናት ተቋም ቅርንጫፍ መስሪያ ቤት ተንታኝ ወይዘሮ ዮላንድ ቦካ አስገራሚ ብለውታል። ዮላንዳ ቦካ የተቃዋሚው የአረንጓዴዎቹ ዴሞክራቲክ ፓርቲ ተቃውሞን ትክክለኛ እርምጃ ቢሉትም ልክ እንደ ጠበቃውና ሰብአዊ መብት ተሟጋቹ ቴሪ ኬቪን ጋቴቴ አዎንታዊ መልስ ያገኛል ብለው አያምኑም። የከፍተኛው ፍርድ ቤት ውሳኔ የሩዋንዳን የተቃዋሚ አረንጓዴዎች ዴሞክራቲክ ፓርቲን ተቃውሞ መደገፉን በጣም እጠራጠራለሁ። ፕሬዚደንት ካጋሜ ለተጨማሪ የስልጣን ዘመን እንዲወዳደሩ ለማስቻል የተጀመረውን ጥረት ወይም እቅዱን ያቀነባበሩት ከስልጣኑ መዋቅር ጋር የቅርብ ግንኙነት ያላቸው ሰዎች ናቸው። የአንድ ሀገር ምክር ቤት እንደ ራሲዎች በጠቅላላና የተቃዋሚ ቡድኖች አባላት ሳይቀሩ ፕሬዝደንቱ በስልጣን ላይ እንዲቆዩ ሕገ መንግስቱ የሚቀየርበትን ሀሳብ መደገፋቸው በፍጹም ያልተለመደ አሰራር ነው እና ይህ ሲታሰብ በውሳኔ አሰጣጡ ላይ ፍርድ ቤቱ ግፊት ሊያርፍበት ይችል ይሆናል። የሩዋንዳ ከፍተኛ ፍርድ ቤት የተቃዋሚው የአረንጓዴዎቹ ዴሞክራቲክ ፓርቲ ላቀረበለት ተቃውሞ እንደ አውሮፓውያን ዘመን አቆጣጠር የፊታችን መስከረም ዘጠኝ ውሳኔ ይሰጣል ተብሎ ይጠበቃል። ፍርድ ቤቱ ረፈረንደሙ እንዲካሄድ ቢፈቅድም እንኳን ውሳኔው በሩዋንዳ ተቃውሞ ያስነሳል ብለው እንደማይገምቱ የዓለም አቀፍ የጸጥታ ጥናት ተቋም ተንታኝ ዮላንዳ ቡካ አመልክተዋል። ተቃዋሚዎች በሀገሪቱ አደባባዮች መውጣታቸው በፍጹም የማይታሰብ ነው። ምክንያቱም ጠንካራ ቁጥጥር የሚያደርገው የሩዋንዳ ጸጥታ ጥበቃ ዘርፍ ማንኛውንም በሀገሪቱ የሚታሰብ ተቃውሞን ገና በእንጭጩ የመቅጨት ችሎታ አለው። ይህ በመሆኑም የሀገሪቱን መንግስት ጠንክሮ ሊጋፈጥ የሚችል የፖለቲካ ቡድን የለም። የተቃዋሚው የአረንጓዴዎቹ ዴሞክራቲክ ፓርቲ አባላት የመንግስት የማስፈራራት እርምጃ ሰለባ ሆነዋል። እንደሚታወሰው አንዱ ከፍተኛው የፓርቲው ተጠሪ ከጥቂት ዓመታት በፊት ተገድለው ተገኝተዋል። እንደሚታወሰው የሩዋንዳ የአረንጓዴዎቹ ዴሞክራቲክ ፓርቲ ፖለቲከኛ አንድሬ ካግዋ ሩዌ ሴሬካ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም ነበር የተገደሉት። በሩዋንዳ አሁን የቀረበው የረፈረንደሙ ጥያቄ በጎረቤት ቡሩንዲ ፕሬዚደንቱ ፒየር ንኩሩንዚዛ ከጥቂት ሳምንታት በፊት የሀገራቸውን ሕገ መንግሥት በመጣስ ለሶስተኛ ጊዜ ወደ ተመረጡበትና ይህም ደም አፋሳሽ ሁከት ወዳስከተለበት አይነቱ ሁኔታ እያመራል በሚል አንዳንዶች ስጋታቸውን መግለጻቸው አልቀረም። ሩዋንዳ ፕሬዝደንቱ ለተጨማሪ የስልጣን ዘመን መወዳደር መቻል አለመቻላቸውን በተመለከተ ይደረግ አይደረግ በሚባለው የሬፈረንደም ጎዳ እየተነሳ ወደፊት ትልቅ ፈተና እንደሚጠብቃት የዓለም አቀፉ የጸጥታ ጥናት ተቋም ተንታኝ የሆላንድ ቦካ ገምተዋል። ሰዎች የካጋሜን መንግስት በልማቱ መስክ በሀገሪቱ አስገራሚ የኢኮኖሚ እድገት አስመዝግቧል በሚል እያሞግሳሉ። ይህ የተሳካ ውጤት ግን በዘላቂነት ሊቀጥል የሚችለው ሰላማዊ የስልጣን ሽግግር ሲኖር ብቻ ነው። መሪዎች ይህን ስልጣናቸውን አንድም ለሌላ ፓርቲ እጩ ወይም ለሌላ የራሱ የገዢው ፓርቲያቸው አባል በሰላም በሚለቁበት ድርጊት ገሀድ ሊያደርጉ ይችላሉ። ይህ ተግባራዊ እስካልሆነ ድረስ ግን ሩዋንዳ ውጥረት የታከለበት ጊዜ ነው የሚጠብቃት። በሀገሪቱም ባለፉት ዓመታት የታየው የተረጋጋ ሁኔታ ወደፊት የመዝለቁ ጉዳይም ህዝቧን ማሳሰቡ አይቀርም። በሩዋንዳ እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም ከተካሄደው የጎሳ ጭፍጨፋ በኋላ እርቀ ሰላም እስኪወርድና ሀገሪቱ አስገራሚ የልማት እድገት እስክታሳይ ድረስ ብዙ አመታት ናቸው ያለፉት። ግን እንደሚታወቀው የብዙ አመት ልፋትን ለማጥፋት ጥቂት ወራት ይበቃሉ። ለዚህም አዎንታዊ ኢኮኖሚያዊ እድገት አስመዝግባና ፖለቲካዊ መረጋጋት ይታይባት የነበረችውንና የቀድሞ ፕሬዝደንቷ ሁፌት ፌሊክስ ቦዋኜ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ሲሞቱ ወደ እርስ በርሱ ጦርነት የወደቀችው ምዕራብ አፍሪካዊቱን ሀገር ኮት ዲቮዋርን በምሳሌነት መጥቀስ ይበቃል።